የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን፣ አድማጮቻችን። እንደምን አመሻችሁ። በሳምንቱ ከተደመጡ የጋቢና ቪኦኤ መሰናዶዎች የተመረጡትን በድጋሚ ለመስማት ተገናኝተናል። ውብ ሙዚቃዎችንም በየመሃሉ እናዳምጣለን። ሀብታሙዚ ማበሪያችሁ አመሻለሁ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በተባበሩት አረብ ኤሚሬቶች ተገኝተው ከኢትዮጵያውያን ጋር ተወያይተዋል። ይህንም በተመለከተ ቀጣዩን ዘገባ አሰምተናችሁ ነበር። ላለፉት ሃያ ዓመታት የኦርቶዶክስ የቸርች መስሪያ ቦታ ችግር ነበር። አቡዳቢ ታውቃላችሁ። አቡዳቢ ብቻ አይደለም ሻርጂያም፣ ዱባይም ችግር አለ እና ከሼክ መሀመድ ጋር በነበረ ንግግር አፍታ አልወሰደባቸውም። በነገራችን ላይ ተፈቅዶላቸዋል ቦታው የሰማችኋቸው ጠቅላይ ሚኒስትር አብይ አህመድን ነው። ትናንት በተባበሩት አረብ ኤምሬቶችና አካባቢዋ ከሚኖሩ ኢትዮጵያን የተውጣጡ ቁጥራቸው ሦስት መቶ እንደሆነ ከተነገረላቸው ተሳታፊዎች ጋር ከነበራቸው ውይይት የተወሰደ ነው። በውይይቱ ላይ ተሳታፊ ከነበሩት የአንደኛውን ምልከታ ወደኋላ እንሰማለን። ከዚያ በፊት ግን በዛሬው ዕለት በተባበሩት አረብ ኤምሬቶች ትልቅ የንግድ ከተማ ዱባይ ሸባብ አሊ ስታዲየም ወደ ነበረው ዝግጅት እናቀናለን። በዚያ በሺዎች የሚቆጠሩ ኑሯቸውን በመካከለኛው ምሥራቅ ያደረጉ ኢትዮጵያን ጠቅላይ ሚኒስትር አብይ አህመድን አግኝተዋል። ከ15 ዓመታት በላይ በአቡዳቢና አካባቢዋ የኖረችው አስቴር ዘላለም በዚያው ነበረች። ከአቡዳቢ 170 ኪሎ ሜትር ርቃ በምትገኘው ዱባይ የነበረው ዝግጅትን ተካፍላ ከሌሎች ኢትዮጵያን ጋር በአውቶብስ በመመለስ ላይ ያለች ያናገርኳት አስቴር ጠቅላይ ሚኒስትሩ ለበርካታ ዓመታት አስተዋሽ እንደሌላቸው ሲሰማቸው የነበሩ ኢትዮጵያንና ትውልደ ኢትዮጵያንን በዛሬው ሁኔታ ማግኘታቸው ልዩ ትርጉም እንዳለው ትናገራለች። በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ፣ የሚሰጠው ትርጉም አለ። ምክንያቱም በፊት መንግስት እንደሌለን፣ ሀገር እንደሌለን ነው ብዙ ነገር የሚያልፍብን የነበረው። አሁን ግን አንድ የሀገር መሪ ይህንን ነገር ሲፈር፣ ህዝቡ ከእያንዳንዱ ቤት ከቤት ሰራተኛ ወጥቶ የሀገሩ መንግስት ስቴዲዮም አዘጋጅቶ። የተሰጠ ክብር ራሱ ለዚህ ለዚህ ሀገር ኗሪ ሌላ ሌላ ምዕራፍ ተስፋ በዛው ላይ ደግሞ ሰላም በዛው ላይ ደግሞ በሰብአዊነት መኖር እንድንችል ብዬ ለእኔ አቶ ተክለ መድህን አበራ በሸባብ አሌ ስታዲየም በነበረው ዝግጅት ላይ የተሳተፉ ሌላኛ ኢትዮጵያዊ ናቸው። ጠቅላይ ሚኒስትሩ በተባበሩት አረብ ኢሚሬቶችና አካባቢዋ የሚኖሩ ኢትዮጵያውያንን የሚጠቅሙ እርምጃዎችን እንደሚወስዱ ማወቃቸው ደስተኛ እንዳደረጋቸው ይናገራሉ። ጥሩ ጊዜም አሳልፈናል ባይ ናቸው። አስራ አንድ ሰዓት በዚህ ሀገር አቆጣጠር ጀምሮ ገብሶ ነበረ ወደ አዳራሹ፣ ወደ ስቴዲየሙ በተለያዩ ቦታ የኢትዮጵያን ባንዲራ ይዘው አሸብርቀው የኢትዮጵያ ሙዚቃዎች የተወሰኑ ነበረ። በዚህ ሰው ተደስቶ ነበር። ጠቅላይ ሚኒስትሩ እንደመኖችበት ሰዓት ለህዝቡ አንድ የሚያደርግ ነገር፣ ለህዝቡ የሚያነቃቃ ነገር፣ ለህዝቡ ተስፋ የሚሰጥ ንግግር ነው የተናገሩት። ከንግግሩ ለብዙዎቻችን ተስፋ የሰጠን በዚህ ሀገር በተለይ አቡዳቢ በሚባለው ከተማ ውስጥ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማምለኪያ ቦታ የማጣት ችግር ትላንትና ባደረጉት ከተማዋ ወይም ደግሞ የእምሬቷ አሚር ጋር ከሼክ መሀመድ ጋር ባደረጉት ንግግር ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን የማሰሪያ ቦታ እንደተሰጣቸው አበሰሩን። ይህ በህዝቡ ዘንድ የነበረው ደስታና በንተጉያ የተለየ ነበር። በጣም እኛም ተደስተናል። ይሄ የሚያሳየው የኢትዮጵያውያን አሻራ እዚህ ሀገር ላይ ብንጠልባቸው የሚገባ እንዳይተያየን ነው። በጣም ተደስተናል። ህዝቡን በጣም ደስተኛ ነው። ለእያንዳንዳችን ከሚመጣበት ከተማ በአገሩ መንግስት ወጪ የትራንስፖርት አገልግሎት አዘጋጅቶልን የምሳ ጊዜም ነበረን። እንዲሁ ደግሞ አሁን ወደ ቤታችን ስንመለስ በየመኪኖቻችን ላይ እያንዳንዳችን ትናቅ ተዘጋጅቶልን፣ በብዙ በኩል ደግፈውን ነው ያሳለፍ ነው። በተባበሩት አረብ ኤምሬቶች ከአስር ዓመታት በላይ የኖሩት አቶ ኃይሉ ግን በተለይ ትናንት በነበረው ውይይት ደስተኛ አይመስሉም። ውይይቱ ድባብ የጠበቅኩት አይነት ነገር ሆኖ አላገኙት። እኔ የጠበቅኩት አገራዊ ጉዳዮች ይነሱበታል፣ እንወያያለን፣ እዚህ ያለው አረብ አገር የሚኖረው ህዝብም ችግሮቹን ያነሳል። ከዛም አልፎ አሁን ሁላችንም የምታሳስበን አገራችን ላይ ያለው ነገር እውነት የሆኑ ነገሮችን ይነግሩናል፣ እኛም እዛ ያሉትን ስጋቶች እንነጋገራለን የሚል ግምት ነበረኝ። ውይይቱ ግላዊ ቅሬታዎች የተደመጡበት እንጂ በአካባቢው የሚኖሩ ኢትዮጵያንን የየዕለት ችግር በሚቀርፍ መንገድ አልተከናወነም ሲሉ ይናገራሉ። ለጥያቄ ዕድል ቢሰጣቸው ኑሮ ለጠቅላይ ሚኒስትሩ ሊያነሷቸው የነበሩ ጉዳዮችንም አጋርተውናል። በተለይ ትንሹን የክፍያ ጣራ ከፍ የማድረግ ስምምነት ቢደረግ፣ የስራ ሰዓት ወሰን ስምምነት ቢደረግ ቢጠየቁ ጥሩ ነበር ብዬ አስባለሁ። ማለት እሳቸው ከታላላቅ ባለስልጣናት ጋር ተነጋግረው ይሄንን ነገር ማስተካከል ቢችሉ፣ ብዙ እህቶቻችን ክፍያ መጠናቸው በጣም ትንሽ እንደሆነ እናውቃለን። የስራ መብታቸውም ከሀገሪቱ የተገናዘበ እንዳልሆነ እናውቃለን። እና በዛ አንጻር መንግስት ለመንግስት መነጋገር ያለባቸው ነበር ብዬ አምናለሁ። ከዛ ውጪ እንደ ኢትዮጵያዊ ሁሉም ኢትዮጵያዊ የሚያስበው እዚህ በአካል እዚህ ኖር እንጂ ሀገር ቤት የሚሆነው ነገር በየደቂቃው የሚያሳስበው ስለ ሀገር ቤቱ የተሻለ ነገር መነጋገር ነበረብን ብዬ አምናለሁ። ከዚህ በተጨማሪ የእምነት ተቋማት ላይ ያነጣጠሩ ጥቃቶችን በተመለከተ አሳሳቢ የሆኑ የሀገርና የሕዝብ ደህንነት ስጋቶች ጋር በተያያዘ እንዲሁም ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት እየሰጡ ናቸው ባሏቸው ጥያቄ የሚያስነሱ ንግግሮች ላይ በመድረኩ ማብራሪያ እንዲሰጥ ቢመቻች መልካም እንደነበር አክለዋል። የጥያቄና መልስ ሂደት አመራሩንም ወቅሰዋል። ይህንንና ተያያዥ ጉዳዮችን አንስተን ለመጠየቅ በማሰብ በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን አቶ ሱሌይማን ደደፎን ለማግኘት ደጋግመን ሞክረናል። ስልካቸው ዝግ በመሆኑ ልናገኛቸው አልቻልም። ጥረታችንን እንቀጥላለን። በተባበሩት አረብ ኤምሬቶች ውስጥ በተለያየ ስራ ውስጥ ተሰማርቶ የሚኖሩ ኢትዮጵያን ቀጠናው ላይ ትኩረት ያደረጉ የዜና አውታሮች ቁጥሩ ከ10 ሺህ እንደሚልቅ ይገምታሉ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ከዩናይትድ ስቴትስ ወደ ኢትዮጵያ ቀኑ ወጣቶች ለኢትዮጵያን የኪነ ጥበብ ጓዶቻቸው ልምዳቸውን ሲያካፍሉ ሰንብተዋል። ይህን የተመለከተው ዘገባ ደግሞ በኤደን ገረመው እንዲህ ቀርቦ ነበር። ባለፈው ሳምንት በኢትዮጵያ የአሜሪካን ኤምባሲ ባዘጋጀው የባህል ሽግግር መርሃ ግብር በኩል ከመቶ በላይ የሚሆኑ ኢትዮጵያውያን ወጣት ሙዚቀኞች በሂፖፕ የሙዚቃ ስልት እንዲተሳሰሩ ባህላቸውና ልምዳቸውንም እንዲካፈሉ አንድ ዝግጅት ተሰናድቶ ነበር። የኤምባሲው ቃል አቀባይ የሆኑት ጆን አይስ ስለ ፕሮግራሙ ሀሳብ እንዲህ ያስረዳሉ። ከዚህ መርሃ ግብር የምንጠብቀው ነገር ቢኖር በአሜሪካን ሀገር ያሉ የሂፕሆፕ አርቲስቶች ከኢትዮጵያውያን አርቲስቶች ጋር የሚተሳሰሩበትና ልምድ የሚለዋወጡበትን እድል መፍጠሩን ነው። ይሄ በሁሉም አሜሪካውያንና ኢትዮጵያን መካከል ትስስር የምንፈጥርበት አንዱ መንገድ ነው። አንድ ሳምንት በፈጀው የስልጠናና የትውውቅ እንዲሁም በጋራ ስራን የማቅረብ ሂደት በአዲስ አበባና በመቀሌ የሚገኙ ኢትዮጵያውያን ወጣቶች በዲጄነት፣ በሂፕ ሆፕ ሙዚቃ፣ በዳንስና በግድግዳ ላይ ስዕሎች የእውቀት ልውውጥ አድርጓል። ኔክስት ሌቭል የሙዚቃ ፕሮግራም መርሃ ግብር አሜሪካን ሀገር የውጭ ጉዳይ መስሪያ ቤትና በኖርዝ ካሮላይና ዩኒቨርሲቲ እንዲሁም በሜሪዲያን ኢንተርናሽናል ሴንተር የሚደገፍ ሲሆን ከኢትዮጵያ ውጭም በራሻ ሞንጎሊያ፣ ፔሩ፣ ቦሊቪያ፣ ጆርዳንና ኔፓል የተጓዘ ነው። በኢትዮጵያ ስለነበረው ቆይታ የቡድኑ የቦታ ስራ አስኪያጅ ጄሲካ ፕሪስ ክላርክ እንዲህ ይናገራሉ። I've had a wonderful time here. We've been in both Anasababa as well as in Metele, and both of the arts communities, the hip hop community, has been amazing. The amount of but I'm the same. The magazine has left no. At this hour, we're not going to be. But if you're not to be, you ኃይላቸውና በጋራ ለመስራት ያላቸው ተነሳሽነት በጣም ቆንጆ ነው። እኛ የመጣነው ለማስተማር ብቻም አይደለም ከእነሱም ሆነ ከባህሉና ከሀገሪቱ ለመማር ነው። ጄሲካ ፕርስ ይቀጥላሉ ስ በአዲስ አበባ ዩኒቨርሲቲ የያሬድ የሙዚቃ ትምህርት ክፍል ጋር በህብረት ለመስራት እድሉ ነበረን። እንዲሁም በኢትዮጵያ ከሚገኘው አጋራችን ዴስቲኖ የዳንስ ኩባንያም ጋር እዚህ የሚገኙ ዲጄዎች ከኛ ከፊላደልፊያ ከመጣነው ዲጄ ጋር የተለየ ተሞክሯቸውን በመጠቀም ልዩ ስራ ነበር ያቀረቡት። መሰል ሙዚቃዎች እየሰሩና እየተማማሩ ከቆዩት እንዲሁም በዚህ መርሃ ግብር አዲስ አበባ ላይ በሂፕ ሆፕ ስልጠና ያገኘው አሰግድ ሲሳይ ወይም በመድረክ ስሙ አዝማ ፓፔ ይህ ተሞክሮ እንዴት እንደጠቀመው ይናገራል። በአሜሪካን ኤምባሲ በኩል ለወጣቶች የተመቻች ፕሮግራም ነበረ አለንት ያለን እና ስራዎች ስንሰራ የነበረ ወጣቶች ተሰባስበን ተገናኝተን ነበረ። ሌላም ተጓዳኝ ደግሞ ከሄኔ ሂፓፕ አርቲስት ነኝ። በአማርኛ ሂፓፕ ራፕ ማደርገው እና የትኩስ የሆኑ ሀሳቦችን ወጣቶች የሚያነሳሱት ነገሮችን ብዙ ጊዜ የሚሰራው ስለ ሀገር፣ ስለ ወጣቶች ነው የሚሰራው እና አብረውኝ ደግሞ የግሪፊቲ አርቲስት በስዕል ሙያ ያላቸው ግድግዳ ላይ የሚሳሉ ግሪፊቲ አርቲስቶች፣ ኤምሲዎች በዲጄ ነበረ እና በጣም ቆንጆ ጊዜ ያሳለፍ ነው የነበረው። በጣም ፕሮፌሽናል የሆኑ ሰዎች ነበር የመጡት። እዚህ ሀገርን በዛ ሌቭል አናገኛቸው የነበሩ ሰዎች ነበሩ። እነ ጄሲ፣ እነ ቦክ ብራውን እና በሙሉ የዲጄ ቲሞቹ፣ የዳንስ ግሩፖችም ነበሩ። ዳንስ ስልጣኞችም በጣም ፕሮፌሽናል የሆኑ ሰዎች ናቸው። ቆንጆ የሆነ የእውቀት ሽግግር አድርገውልን ሰርቲፋይድ አድርገውን። ፕሮግራሙ የተፈጸመው የአሜሪካን ኤምባሲ ቃል አቀባይ ጆን ካፕሪስ ይህን መሰል ፕሮግራሞች ወደፊትም የኢትዮጵያና የአሜሪካን የባህል ሽግግርና ልውውጥ ለማጠናከር እንደሚቀጥሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ Change this mind well, maybe. Maybe I'm a fool for you. My penzi keep poke, keep end of my overworn. Oh, love is blind, never seemed so true. Kerkena ran as a man in your music. I quack up to Andu, near Shnicky, no baby. The middle music, I'll tell Nishin diazana. Messaging Nati to manga send me money to cut a long story short. Yo, yo, wo me, Lee, and I mean, please. Don't leave me, don't let the money fool you. Sponsors just want to use you. No more me i mama CRBK. Hana milioni bi ya shara tu. Na swedi mshipisha na funga into it. I'm with janja. Na reti kinisho anga plana. the money. ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ድርቧ ደበበ ከጥቂት ዓመታት በፊት እንግዳችን ነበረች። ያኔ ተምሮ ለመለወጥ የምታደርገው ጥረት በኢኮኖሚያዊ ችግር ምክንያት ፈተና ውስጥ ውድቆ ነበረ። በደጋግ አድማጮቻችን ድጋፍ ግን ዛሬ ድርቧ ዶክተር ድርቧ ደበበ ሁናለች። ኤደን ግርማ የዛሬ ሶስት ዓመት ገደማ የቪኦኤ የአማርኛ ክፍል ጋዜጠኛ ጽዮን ግርማ የአዲስ አበባ ዩኒቨርሲቲ የሴት ተማሪዎች መብት እንቅስቃሴ የሆነውን የሎ ሙቭመንት የተመለከተ ፕሮግራም ለመስራት በተንቀሳቀሰችበት ወቅት በየሎ ሙቭመንት ስር ያሉ የሚጥሩ ሴት ተማሪዎች መካከል አንዷ የነበረችውን የያኔዋን የዶክትሬት ተማሪ የአሁኗን ዶክተር ድርቧ ደበበን ተዋወቀቻት። የድርቧ ታሪክ ፈተናና ዳገት የበዛበት፣ ግን ሁሌም በድል የሚጠናቀቅ ነበር። ድርቧ ቪኦኤን ያገኘችበት ወቅት በህይወቷ ፈታኝ ብላ ከምትጠቅሳቸው ወቅቶች መካከል ነበር። አንዲት በወላይታ የተወለደች የአስራ ሁለተኛ ክፍል ውጤት ያልመጣላት ለመምህራኔ ቀን የትምህርት ክፍል ተፈትና በድጋሚ የወደቀች በግል ትምህርት ለመማር የገንዘብ አቅም የሌላት ሴት እንዴት ብላ ነው ዶክተር የምትሆነው? እንዴት እስደፍራ ታስበዋለች። የአስራ ሁለተኛ ክፍል ጨርሶ ውጤታ ለማምጣት የብዙ ሴቶች እንዲሁም የብዙ ወጣቶችን ህይወት መስቀለኛ መንገድ ላይ የሚከት ወቅት ነው። ድርቦ አሰበች። የእሷ ፍላጎት ትዳር አልነበረም። የእሷ ጥማት ትምህርት ነበር። ስለዚህም ጓደኞቿ በነገሯት መሰረት ለመምህራን ትምህርት የምሽት ክፍል አመለከተች፣ አለፈች። ታዲያ ክፍያው ግን ከየት ይመጣል? ለመጀመሪያ ህል ቤተሰቦቿ ለዘመን መለወጫ አመት በዓል የሰጧትን ገንዘብ ይዛ የህይወትን ትግል ጀመረች። ከማታ ነው የምማረው። ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበረ። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሬን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም ዘጠና አራት ላይ ተመረኩኝ። የዲፕሎማ ትምህርቷን እንደ ጨረሰች በመምህርነት እያገለገለችና ልጆችን እያስጠናች ዲግሪዋን ያዘች፣ ቀጠለች፣ ማስተሯን ሰራች። ከዛም በአዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሁፍ ወይም ፎክሎር የዶክትሬት ትምህርቷን ቀጠለች። ይህኛው ትምህርት ግን እንደ ዲግሪውና እንደ ማስተርሱ በራሷ ኪስ ብቻ የሚታለፍ አልነበረም። ሊነጋጋ ሲል ይጨልማል እንደሚባለው ትምህርቷን ልትጨርስ ሁለት ሴምስተሮች ሲቀሯት የመመረቂያ ጽሁፏን ለመስራት ከኮፒ ማድረጊያ ጀምሮ ላፕቶፕ፣ መቅረጸ ድምፅ፣ የህትመትና የትምህርት ቤት ክፍያ ከፊቷ ተጋረጡባት። ያኔ ታዲያ እስኪ የሚረዳኝ ቢኖር እንኳን ብላ ከአሜሪካ ድምፅ የአማርኛ ክፍል ጋር ታሪኳን አጋራች። ከዛ በኋላ መሰረታዊ ችግሬ አንደኛ ግብዓት፣ ሁለተኛ የትምህርት ክፍያ። በዋናነት ግብዓት ሲባል ኢቨን ኮምፒውተር እንኳን የለኝም እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ። አንዳንዶቹ ላይብረሪ ቤተ መጽሐፍት ደግሞ አይፈቅዱም። እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሐፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትሄጂ ራሱ ወረፋው በጣም ከፍተኛ ነው የሚሆነው፣ ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆና ችግር አሁን የትምህርት ክፍያ ያለብኝ አሁን የካፌ ላይ ሀምሳ ሺህ ብር ለእኔ በቂ ለማጠናቀቅ ተዝናንቼ ምናምን አለ ይሄ ተዝናንቶ ማጥናቱ ተዝናንቶ ፕሪንት ማራምን ተዝናንቶ የሆነ ነገር ማድረጉን እሱን አይደለም። በቃ ጥንቅቅ ብዬ በሥነ ሥርዓት ትምህርትና ትምህርትን ያስኩት ምንም አይነት ተዝናኖት አይፈልገኝ። እኔ የሚያስፈልገኝ ለትምህርት ወጪ ሀምሳ ሺ ብር የሚሰጠኝ ይጠቁ የሚደግፈኝ፣ ከዛ ውጭ ላፕቶፕ ገዝቶ የሚሰጥ መቅረጫ ድምፅ የሚሰጠኝ ብቻ ነው። በዛን ወቅት ታሪኩን የሰሙ ልበቀን ኢትዮጵያውያንም በሁለት ቀናት የጎፈንድሜ 2848 ዶላር በወቅቱ በነበረው ምንዛሬ አሰባሰቡላት። ሌሎችም እንዲሁ በግላቸው ብዙ አይነት እርዳታዎችን ለገሷት። የጠበቀችው 50 ሺ ቢሆንም እስከ መቶ ሺ ብር የሚደርስ ገንዘብ ተሰባሰበላት። በወቅቱ አመስግና ትምህርቷን ቀጠለች። ታዲያ ይሄ ምን አዲስ ነገር አለው? አሁን ላይ ለምን ድርቧን አነሳችኋት ትሉን ይሆናል። ድርቧ በቅርቡ ለቪኦኤ የአማርኛ ክፍል የምስጋና ደብዳቤ አደረሰች። እኛም እንዴት ነሽ? አሁን ላይ ምን ላይ ደረሽ? ስንል ጠየቅናት። አሁንማ የዶክትሬት ዲግሪዬን ይዤ በደብረ ማርቆስ ዩኒቨርሲቲ እያስተማርኩ ነው አለችን። እሱ ብቻ ግን አልነበረም። ችግርን ማን ያውቀዋል ቢሉ ያለፈበት ነው መልሱ። ድርቧም ያለፈችበትን ታስታውሳለች፣ አልዘነጋችሁም አሁን ላይ የሴት ተማሪዎችን ሕይወት ለመቀየር ለማገዝና ለማበረታታት እየሰራች መሆኑን ነገረችን። ሀሳቦች አሉ ሰኒትን ወደ ተግባርም ለመግባት እየተንደረደርኩ ነው። የሚገኘ በሚገኝበት ዩኒቨርሲቲ ዝቅተኛ ውጤት ያመጡ ተማሪዎችን በመለየት በየክፍለ ትምህርቱ ካሉ መምህራን ጋር በመሆን አስፈላጊ የሆኑ ድጋፎችን ለማድረግ ምክንያቱም በተለይ አንደኛ ዓመት ተማሪ ሆኖ ዝቅተኛ ውጤት ማምጣት ልክ የሞት ያህል ነው የሚሰማው። ነገ አሻሽሎ ማለፍ እንደሚቻል የተለያዩ ትሬኒንጎችን ለመስጠት አስባለሁኝ። ሌላው ደግሞ ከዩኒቨርስቲ ውጭ የአንደኛና የሁለተኛ ደረጃ ተማሪዎች ይኖራሉ። በእነዚህ ላይ በተመረጡ ርዕሰ ጉዳዮች ላይ የዳሰሳ ጥናት በማድረግ ችግሮቹን ከለየሁኝ በኋላ የግንዛቤ ማስጨበጫ ስልጠና ጥለው ማለፍ እንዳለባቸው ሰዓታቸውን ተጠቅመው ሴት ተማሪዎች ስኬት ነገር ስኬታማ ለመሆን ባሉበት ሌብል ላይ መሰረት መጣል ስላለባቸው ከዚህ ጋር ተያይዞ አጫጭር ስልጠናዎችን ለመስጠት ያሰሩበት ሁኔታ ያለው። በዋናነት እንግዲህ ሴቶች በትምህርት ሕይወት ውስጥ ሲኖሩ የተለያዩ ችግሮች ሊገጥሟቸው ይችላል። በዋናነት ከራስ የሚመነጭ ችግር ነው። ከራስ የሚመነጭ ችግር ሲባል ምሳሌ አልችልም ብሎ ከማሰብ የሚገጥሙ ችግሮችን ከመሸሸት የተለያዩ ችግሮች ይገጥማሉ። ትምህርት ደግሞ ሂደታዊ እንደመሆኑ ዓላማ ብለው ከያዙት ወደ አለሙት ዓላማ ወደ አለሙት ግብ ወደ አለሙት ደረጃ መድረስ ይቻላል። ድርቧ አሁን ላይ ለደረሰችበት ስኬት ብዙ መልካም ሰዎች በመንገዷ ላይ መኖራቸውን ጠቅሳ በድጋሚ አመስግናለች። ሴቶቹም ሆኑ ወጣቶች ስኬታማ ለመሆን ቆራጥ መሆን ተመሳሳይ ሀሳብና ጥረት የሚያደርጉ ጓደኞችን መያዝ መሰረታዊ ነገሮች መሆናቸውንም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን አድማጮቻችን። አሁን ከናኮር መልካ ጋር ወደ ቄሮ ሬስቶራንት እናመራለን። በአምቦ ከተማ ፋሪስ የሚባል መንደር ውስጥ ነው የቄሮ ምግብና መጠጥ ቤት የሚገኘው። ወጣቱ እንደነገረኝ ከሆነ የዚች አነስተኛ ምግብ ቤት ባለቤት ባለፈው አመት ነው ከሪፍት ቫሊ ዩኒቨርሲቲ በሂሳብ መዝገብ አያያዝ በመጀመሪያ ዲግሪ የተመረቀው። የራሱን ስራ መጀመር እንዳለበት ከወሰነ በኋላ መጀመሪያ የሚያዋጣውን ማሰብ እንደጀመረ ይናገራል። በመጨረሻ የመጣለት ሀሳብ ከቤተሰብ የተማረውን የምግብ ማዘጋጀት ሙያ ወደ ገቢ ምንጭ መቀየር መሆኑን ይገልጻል። እኔ የራሴ ስራ እሰራለሁ ብዬ ነው ማስበው ከልጅነት የጀምረው ማለት ከዛ እስከ ትምህርት ተጨርስከ በኋላ ቅምት ላይ ነው የስራ ምግብ ቤት የጀመርኩ። ጥሩ መጀመሪያ እንዳየት ቀይሮ ምግብና መጠጥ ቤት ይላል። ጎራ ስል አንተን አላገኘውም፣ ሌሎች ናቸው የሚያስተናግዱት። ወደ ጓዳ ስገባ ስራ እየሰራ ነበር። ምን አይነት ስራ ነበር ስሰራ ነበረ? እኔ ሁሉም ስራ ነው የሚሰራ ምግብ ቤት ውስጥ ማለት ኩሽና ውስጥ ምግብ፣ ጥብስ፣ እንቁላል ፍርፍር ምናምን ነው ኔ የሚሰራ። ከድሮ ነው ልምዱ ወይስ ይሄንን ስራ ከጀመርክ በኋላ ያዳበርከው? ይሄ እኔ ትንሽ ልምምድ አለኝ። ብዙ ሰው እንደ ራሱ አይስራው። ስለዚህ ነው እኔ ራሴ በቃ ይሰራለሁ ብዬ ስለማምን ይሰራለሁ ይሆናል። ምግብ ቤቱን ከፍቶ መስራት ሲጀምር መነሻ በጀቱ ሰባት ሺ ብር ብቻ ነበር። አሁን ወደ ሰባ አምስት ሺህ ብር አሳድጓል። በተጨማሪም ለሌሎች አራት ወጣቶች የስራ እድል መፍጠሩን ገልጿል። ወጣት ኃይሌ ብር አይባልም ሰባት ሺ ማለት አሁን ብዙ ነው ያለኝ አራት ሰው እስከ አምስት ሰው ነው የሚሰራ። በወጣት ኃይሌ ከበደ ስራ ጀማሪነት የስራ እድል ከተፈጠረላቸው መካከል ወጣት ሂርጴድ አበሳ አንዷ ናት። ኃይሌ ምግብ አጣፍጦ በመስራትና ደንበኞችን በትህትና በመያዝ ተወዳዳሪ የለውም። ለወደፊቱም እኛም ከሱ ብዙ ነገር ተምረን ትልቅ ቦታ እንደርሳለን ብዬ አስባለሁ። ሌሎች ወጣቶችም ከወጣት ኃይሌ ስራ አለመናቅንና ከትንሽ ነገር ተነስቶ ትልቅ ቦታ መድረስን ይማራሉ ብዬ አስባለሁ። ለወጣት ኃይሌ ስራው ባሰበው ፍጥነት እንዳይሄድ ካደረጉት ነገሮች መካከል የተከራየው ቦታ ጥበት፣ የኪራዩ መጠን ከፍተኛ መሆንና የመብራት መቆራረጥን ጠቅሶ ለአምቦ ከተማ አስተዳደር ችግሩን በማሳወቅ መፍትሄ እንደሚፈልግለት ተናግሯል። ለሌሎች ወጣቶችና መንግስትም ሲሆንም መልእክት አስተላልፏል። ወጣቶች ማለት ስራ በትንሽ ጀምሮ እስከ በቅ ትልቅ ደረጃ መድረስ አለብን። ወጣቶች ከሰሩ አሪፍ ነበረ። ተማሪዎች ተማራቆች ብዙ ነው ያለው። እዚህ ስራ ምንም ስራ የሌለ ፖል ብቻ ነው የሚጫወተው። ሄዱ ማለት ስራ ስለሌለ። ስለዚህ መንግስት እዚህ ያሉ ወጣቶች ላይ ማስራት አለብን። ስለዚህ ወሄ ወጣቶች አደራጅቶ ማስራት አለብን። ከስሩ በጣም አሪፍ ነበረ። ምግብ ቤት ከፍቼ መስራት እንደጀመርኩ ከዚህ ቀደም ስራ ያመለከትኩበት ኮሌጅ በመምህርነት ሊቀጥረኝ ፍላጎት እንዳለው አሳውቆ ነበር። ነገር ግን አሁን ያለውበትን ስራ አስፋፍቼ ለመስራት በማቀዴ ተቀጥሬ ለመስራት የነበረኝን ምኞት ትቸዋለሁ ብለዋል ኃይሌ። ወጣቶች ከትንሽ ስራ ተነስተው ትልቅ ቦታ መድረስ ስለሚችሉ ስራ ሳይንቁና ጠንክረው በመስራት ህልማቸውን ማሳካት ይኖርባቸዋል ሲልም ሀሳቡን ይቋጫል። የቄሮ ምግብ ቤት ባለቤቱ ቄሮ ኃይሌ ለአሜሪካ ድምጽ ናኮር መልካ ካምቦ። ዓለም አቀፉ የራዲዮ ቀን በዚህ ሳምንት ተከብረዋል። የራዲዮ ውለታ እየተነሳ ተዘክረዋል። ለስንብት ሙዚቃቸው ውስጥ ሬዲዮ የሚል ቃል የተጠቀሙ ኢትዮጵያንን ስራ ሳስስ ነበረ። ቀንቶኛል። ይሁን በላይ ይቀጥላል። እኔ በዚሁ እሰናበታለሁ። መልካም ምሽት ባይጠፋ እህት የምትልከው ቀሚሱን ባይጠፋ እሳርቄ ጠማው ነው መጉደሉ ያስገፋ እሳርቄ ጠማው ነው መጉደሉ ያስገፋ እናት የምትልከው ነጭ ልብስ ባይጠፋ እህት የምትልከው ቀሚሱን ባይጠፋ እሳርቄ ጠማው ነው መጉደሉ ያስገፋ እሳርቄ ጠማው ነው መጉደሉ ያስገፋ

I'm not sure ዛሬው ልዩ የበዓል ዝግጅታችን እየተዝናናችሁ እንደሆነ እናምና በድጋሚ መልካም በዓል እንዲሆንላችሁ የዝግጅት ክፍላችን ይመኛል። የሰው የሰው አገር ጥምቀት የሰው አገር በዓል

ፋሲካነ ተኳርፎ የቀረውን ቀርቶ የተረፈው ተርፎ እንዴት ሰው ይውላል ፋሲካነ ተኳርፎ? የአገር ልጅ እንዳት ተከፍተሽ ተጫዎች ሬዲዮ ከፍተሽ ገር ሰው